ዛሬ ሰኞ መጋቢት ሀያ ዘጠኝ የዓለም ጤና ቀን ነው። ዕለቱን ምክንያት በማድረግም አንድ መንግሥታዊ ያልሆነ ድርጅት ዛሬ ባወጣው መግለጫ በዓለም ዙሪያ 76 ሚሊዮን አዛውንት እጅግ አስፈላጊ የሆኑ የጤና አገልግሎቶችን ተነፍገው እንደሚገኙ አስታውቋል። የቪኦኤ እንግሊዝኛ ክፍል ባልደረባ ጆዲ ካፖ ያጠናቀረው ዘገባ አለ። ሰሎሞን አባተ ለጤና ፕሮግራሙ እንደሚከተለው ያቀርበዋል። ሄልፔጅ ኢንተርናሽናል ዕድሜ ተግባር ይጠይቃል ሲል በሰየመው ዘመቻው ከዕድሜ ጋር የተያያዙ ችግሮችንና የአገልግሎት አቅርቦቶች የሚገኙበትን ደረጃ ለማስተዋወቅ እየጣረ ነው። የሄልፔጅ ኢንተርናሽናል የታንዛኒያ ዳይሬክተር የሆኑትን አምለሰት ቴዎድሮስን ጁዋ አነጋግሯቸዋል። እድሜ ተግባር ይጠይቃል የሚለው ዘመቻ በእድሜ የገፉ ሰዎች ከመሪዎቻቸው ጋር በቀጥታ መነጋገር እንዲችሉ የተጠናከረ አቅም እንዲኖራቸው ማድረግ ነው። በዚህ በያዝነው ርዕሰ ጉዳይ ላይ ደግሞ ከጤና ጥበቃ ሚኒስቴር ባለስልጣናት ጋር መሆኑ ነው። የጤና ጥበቃ አገልግሎቶችንና ሌሎችንም አገልግሎቶችን ማግኘት እንዲችሉ አገልግሎቶቹ አግባብነት ያላቸውና ለእድሜ ተስማሚ እንዲሆኑላቸው አዛውንት በቀላሉ ሊያገኟቸው የሚችሉ እንዲሆኑ እንዲጠይቁ ማድረግ ነው። በመሆኑም ዘመቻው በእድሜ የገፉት ሰዎች የፖሊሲ አውጪዎቻቸውንና ውሳኔ ሰጪ ባለስልጣናቱን የመጠየቅ የመጎትጎት እድል እንዲኖራቸው ያደርጋል። በዓለም ዙሪያ በሚሊዮኖች የሚቆጠሩ በዕድሜ የገፉ ሰዎች ለበሽታዎች መከላከያ ወይም የሕክምና አገልግሎቶችን ወይም ስር ሰደድ ለሆኑ የጤና እክሎቻቸው ክትትልና እንክብካቤን እንደማያገኙ አምለሰት አመልክተዋል። በዕድሜ በገፉ ሰዎችና ስብስቦች ውስጥ ተላላፊ ያልሆኑ ሕመሞች ችግር በተከታታይ የማደግ አዝማሚያ እያሳየ ነው። ለምሳሌ የስኳር ህመም፣ የደም ግፊት፣ የደም ስሮች ችግር፣ የዘር አመንጪ ፍሬዎች ካንሰርና የመተንፈሻ አካላት ችግሮችን የመሳሰሉት ናቸው። አሁን በጤና ጥበቃ አገልግሎቶች ዙሪያ እየተስተዋለ ያለው ቅድሚያና ትኩረት የመስጠት አዝማሚያ ተላላፊ በሆኑ በሽታዎችና በሕፃንነት ዕድሜ በሽታዎች ላይ መሆኑን ተናግረዋል። አምለሰት አክለውም ብዙ ጊዜ የጤና መርሃ ግብሮች በሕይወት ዘመን ሙሉ የሚቆይ የጤናማ እርጅና አያያዞች ይጎድሏቸዋል ብለዋል። በዕድሜ ለገፉት ሰዎች የጤና አገልግሎቶችን በበቂ ሁኔታ ለማዳረስ መሰናክል ከሚፈጥሩ እክሎች መካከል ማክበር ያለመኖርና መድሎ እንደሚገኙበት ተናግረዋል። የሄልፕ ፔጇ የታንዛኒያ ዳይሬክተር አምለሰት በእድሜ መግፋት ከበሽታዎች ጋር ተያይዞ ይታያል። በመሆኑም እድሜያቸው ገፋ ያለ ሰዎች ለሚያቀርቡት የጤና ችግር አቤቱታ የሚገባቸውን ሕክምና ከመስጠት ይልቅ አይ እርጅና ኮነው፣ እኛ ደግሞ በቂ ጥሪት የለንም የሚል መልስ ይጠብቃቸዋል። ጥሪቶቹ ለወጣቶችና ለህጻናት ጉዳዮች ይመደባሉ። እናም እነዚህ አዛውንቱ የጤና አገልግሎት እንዳያገኙ ያደርጓቸዋል። አምለሰት እንደሚሉት በማደግ ላይ ባሉ ሀገሮች ውስጥ ትኩረት እየተሰጠ ያለው ብዙ ገንዘብ ለሚጠይቁት የመሠረተ ልማት ግንባታና ሆስፒታሎች ውስጥ አስተኝቶ ለማከም ጉዳይ ነው። ይህ ደግሞ ለጤና ጥበቃ ትምህርትና ለመከላከል የሚሰጠው ቀልብ ያነሰ እንዲሆን ያደርገዋል ይላሉ አምለሰት ቴዎድሮስ። ይህ ቸልተኝነት ወይም የትኩረት ማነስ ደግሞ ከዕድሜ ጋር በተያያዙት በሽታዎች ላይ በጣም የሰፋና የበረታ ነው። ብዙ የጤና አገልግሎት ሰራተኞች ደግሞ እንዲያውም በዕድሜ የገፉ ሰዎችን መንከባከብ የሚያስችላቸው በቂ ስልጠናና ትምህርት አያገኙም። አጠቃላይና ሁሉን አቀፎቹ የጤና ጥበቃ አገልግሎቶች በእንዲህ አይነቶቹ ችግሮች ለብዙዎቹ መፍትሄ እንደሚያስገኙ የሄልፔጅ ባለሥልጣኗ ተናግረዋል። አጠቃላዩና ሁሉን አቀፉ የጤና ጥበቃ አገልግሎት አቅርቦት ሁሉም ሰው አገልግሎቶቹን በተቀራረበ እኩልነት ማግኘት እንዲችል ያደርጋል። የጤና ጥበቃ አገልግሎት ክፍያ ከነዚህ ሰዎች ለብዙዎቹ ሐኪም ለማነጋገር ጉዳይ መክፈል ለማይችሉት፣ ለመጓጓዣ ለማውጣት በቂ ገንዘብ ለሌላቸው፣ መድኃኒት የመግዛት አቅም ለሌላቸው እና በዚህም ምክንያት መሰረታዊ የጤና አገልግሎት ማግኘት ለማይችሉት የሚከለል ከሆነ ይህ ለህልውናቸው እጅግ መሠረታዊና አስፈላጊ ክፍያ ነው የሚሆነው። የገንዘብ እጦት ችግርና ስጋት እኮ የፖለቲካው ዝግጁነትና ፍላጎት ካለ በቀላሉ ሊወገድና ሊሸነፍ ይችላል ይላሉ አምለሰት። We have experiences in a number of countries where we have seen positive progress ብዙና ግዙፍ መዋለ ነዋይ ሳያስፈልግ ብዙ ውጤት የተመዘገበባቸውን ሀገሮች እናውቃለን። የቁርጠኝነትና ፖሊሲዎችን የማስተካከል ጉዳይ ነው። የጤና ጥበቃ ፖሊሲ አውጪዎች፣ ፕሮግራም አስተባባሪዎችና ቀራጮች አስፈላጊ የሆኑ ልዩ ፍላጎቶችን ለይተው የማወቅና የማውጣት ስራዎች ጉዳይ ነው። በዚህም በእድሜ ለገፉ ሰዎች የሚገቧቸውን አገልግሎቶች መስጠት ይቻላል። ወደ አርባ በሚሆኑ ሀገሮች ውስጥ አማካይ የዕድሜ ጣሪያው አንድም ስድሳ ዓመት ላይ ተሰንቅሮ እንደሚቀር አሊያም ሊወድቅ እንደሚችል ሄልፔጅ እያስጠነቀቀ ነው። በዕድሜ የገፉ ሰዎች ጥሩ ጥራት ያለው የጤና አገልግሎት እንዲያገኙም የማኅበረሰብ ጤና ጥበቃ አሰራር መጠናከር እንዳለበት ይመክራል ሄልፔጅ